the voice of America. ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢጣሊያ በሚካሄደው የቡድን ሰባት ሀገራት ጉባኤ በእንግዳነት መጋበዛቸው የኢትዮጵያ ቦታና ሚዛን ከፍተኛ ቦታ እያገኘ መሄዱን እንደሚያሳይ ልዩ መልእክተኛቸው አስታወቁ። በሚኒስትር ማዕረግ የጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳስረዱት ግብዣው ሀገሪቱ እየተለወጠች መሆኗን ከሚያሳዩ መገለጫዎች አንዱ ነው። እስክንድር ፍሬው ያደረሰን ዘገባ እናቀርባለን። ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት መመረጣቸውን አስመልክተው የተናገሩት በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልክተኛ አምባሳደር ብርሃነ ገብረ ክርስቶስ አገሪቱ እየተለወጠች መምጣቷን አብራርተዋል። ይህንን ያረጋግጣሉ ያሏቸውን ማሳያዎችም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል። እርሳቸው እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነገ በሚጀመረው የሰባቱ በኢንዱስትሪ የበለጸጉ ሀገራት የመሪዎች ስብሰባ ላይ በእንግድነት ከተጋበዙ ጥቂት አፍሪካውያን መሪዎች አንዱ መሆናቸው ማሳያዎቹ መካከል ይጠቀሳል። ከአራት ሌሎች የአፍሪካ መሪዎች ጋር በመሆን በዚሁ ላይ ይሳተፋሉ። ይህ የሚያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው። ለዚህም ማጠቃለያው ምንድን ነው? ወሳኙ ነገር የውስጣችን ሁኔታ ስለሆነ ሰላማችንን፣ ልማታችንን፣ እድገታችንን በአንድነት ተሳስረን አገራችንን አሁን በጀመረችው የእድገት ፍጥነት የተሻለች ሀገር አድርገን ሀገራችን ዓለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ ሀገሮች ተብሎ የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን። ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባል የሆነችው የሁሉንም ሀገራት ድጋፍ በማግኘት መሆኑንም አስታውሰዋል። ዶክተር ቴዎድሮስ የተመረጡትም በሰፊ የድምፅ ልዩነት መሆኑን ጠቅሰዋል። ነገ በሚጀመረውና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ጨምሮ የቡድን ሰባት አባል አገራት መሪዎች በሚሳተፉበት ስብሰባ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ በተጨማሪ የኬንያ፣ የናይጄሪያ ና የቱኒዚያ መሪዎች በእንግድነት ተጋብዘዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በዚሁ ስብሰባ ላይ ለመሳተፍ በዛሬው ዕለት ወደ ጣሊያን ማምራታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። የጠቅላይ ሚኒስትር ኃይለማርያም ደሳለኝን በኢጣሊያ ቡድን ሰባት አገላት ስብሰባ ላይ መገኘት አስመልክቶ ከመድረክ ሊቀመንበር ዶክተር በየነ ጴጥሮስ አስተያየት አግኝተናል። ያነጋገራቸው ሰሎሞን አባተ ነው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ ጤና ይስጥልኝ እንደምን አመሽ ጤና ይስጥልኝ፣ ደህና አስረበሳችሁ፣ እግዚአብሔር ይመስገን። አሁን የደወልኩሎት የጠቅላይ ሚኒስትር ሀይለማርያም ደሳለኝን በሰባቱ በኢንዱስትሪ የበለጸጉ ሀገሮች መሪዎች ስብሰባ ላይ ለመገኘት ወደ ጣሊያን መጓዛቸውን አስመልክቶ የጠቅላይ ሚኒስትሩ ልዩ ልዑክ የሆኑት ሚኒስትር ብርሃነ ገብረ ክርስቶስ መግለጫ ሰጥተው ነበረ። በዚህ ዜና ላይ የተደመጠው አጠር ች መልእክትን ብትሆን የወቅቱን ግምገማ የያዘ ተልእኮና ራእይ ጭምር የታመቁባት መልእክት ነች የተሰማችው። የውስጣችን ሁኔታ፣ ሰላማችን፣ እድገታችን በአንድነት ተሰባስበን የሚሉ ሐሳቦች እዚህ ላይ ተንጸባርቀዋል። ፕሮፌሰር በየነ ጴጥሮስ፣ እርሶ የሚመሩት ድርጅት ነው፣ በመድረክ ስር የተሰባሰቡ ፓርቲዎች ናቸው፣ አጋሮቻችሁ የሆኑ ሁሉ ናቸው። በሀገሪቱ ውስጥ ባሉት እንቅስቃሴዎች ውስጥ ተሳታፊ የሆኑ ከእናንተ አንጻርም የቆሙ ከጎናችሁም የቆሙ ማለት ናችሁ፣ እናንተ ናችሁ እዚህ ጋር እየተነሳችሁ ያላችሁት እንደሚመስለኝ፣ እንዴት ነው የሚገመግሙት ፕሮፌሰር በየነ ይህንን የሚኒስትር ብርሃነ ገብረ ክርስቶስን አባባል? እሺ፣ ለተሰጠኝ እድል አመሰግናለሁ። አቶ ብርሃኔን ገለጻ አዳምጨዋለሁ። የሆነውን ክስተት ከሚገባ በላይ ሲያስጭሁት ነው የሰማነው። እንደውም ምንም ይሉኝታ በሌለው ታዛቢ ምን እንላለን የምል እንደ ሀሳብ ኢህአደግ መቼም ገብቶ ታያቅም። አሁንም ያንኑ ችኑ ትንሽ ዋንጫ ይዘው ትልቅ ፕሮፓጋንዳ ሊሰሩ ነው የፈለጉት። መጀመሪያ መነሳት ያለበት ኢትዮጵያ ብቻ አይደለችም በዚህ የተጠራችው። አዎ ሌሎች ኢትዮጵያ፣ ኬንያ፣ ናይጄሪያ እና ቱኒዚያ መሆናቸው ተገልጿል በዘገባው ላይ። እሱን እኮ ነው ይሄ አሁን መጠራት። ዝም ብሎ ዛሬ በኢህአዴግ ዘመን የተገኘ የኢትዮጵያን ትልቅነት የኢትዮጵያን መታወቅ የኢትዮጵያን መከበር የሚያሳይ አይደለም። ኢትዮጵያ ከጥንት ከጠዋቱ ጀመራ ታዋቂ ገናና አገር እንደሆነች ይታወቃል። ከሊግ ኦፍ ኔሽንስ ጀምሮ ኢትዮጵያ በዓለም መድረኮች ስትገኝም፣ ሚናዋን ስትጫወትም የኖረች ሀገር ናት። እንግዲህ አቶ ብርሃን ሌሎች አፍሪካ ሀገሮችም አብረው እንደዚሁ እንዲጠሩ መደረጉንም ሳይጠቅሱ ኢትዮጵያ አፍሪካን ወክላ እስከ ማለት ሁሉ ደፍረው ሄደዋል። ስለዚህ እና አሁን የህደግችን ሀገር በሁለንተናዋ መልኩ አቅቷታል። ለዚህ የምሉት ነገር ምንም ውሃ የሚቋጥር አይደለም። እንደውም ሀገሪቱ እየተለወጠች መምጣቷን ያሳያል። ይሄ ሁኔታ የኢትዮጵያ ቦታና ሚዛን በዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው የሚያሳየው ነው ያሉት። ይሄ የተጋነነ ነው እኮ ነው የምንለው። ምኑ ነው አሁን እዚህ በአዲስ አበባ የሚሰሩ ህንጻዎች እንደ መለኪያና ሚዛን ተደርጎ ተወስቶ እንደሆነ እውነታው፣ ይሄ ሀገር በሙሰኝነት የተጨማለቀ በአድሎ እና ህዝብን በእጅጉ ያሳዘነ፣ ከዚህም ተነስቶ ትልቅ አመፅ የተነሳበት መንግስት ስለ ሰላማችን፣ ዴሞክራሲያችን እያለ ማውራት የሞራል ብቃት የለውም። ስለዚህ ለኢትዮጵያን ታላቅ አርገናታል የሚሉት ነገር ቀልድ ነው። ኢትዮጵያ ቀድሞም የምትታወቅ ናት። ኢትዮጵያን እንደውም በአሁኑ ጊዜ እየጎዳት ያለው ከኢህአዴግ አስተዳደር አንጻር ያላት ግሉህ የሆነ ሚናዋ ነው። በአፍሪካ ውስጥ ይኸው እነዚህ ጂ ሰባት የተባሉትም ትልልቆቹ ሀገሮችም ሊወዳጇት ይፈልጋሉ። ይህንን የሚያደርጉት ደግሞ ጥቅማቸውን ለማስጠበቅ ነው። ያው ኢትዮጵያ ውስጥ እንግዲህ የኢህአዴግ አስተዳደር ለእነዚህ ታላላቅ መንግስታት ሳይጠሩዋ ቤት ሳይልኩ ወዴት የሚል መንግስት ነው። ምንም በኢትዮጵያ ህዝብና በሀገሪቷ ጥቅም ምክንያት ከማንም ጋር ተጣልቶ የማያት የሚጣላ መንግስት አይደለም። ነገር ግን እዚህ ላይ መግለጽ የሚፈልገው ተጠሯቸው ጂ ሰባት ከሚባሉት እኮ ታላላቅ ሀገሮች ፖለቲካ ልዑካንም መሪዎችም ጋር እኛም እንገናኛለን፣ እናገኛቸዋለን። በተለያዩ ሁኔታዎች ለዚህ መንግስት ያላቸውን ትዝብት ይገልጹልናል በተለይ በፖለቲካዊ ህይወት ማለት ነው። የሀገሪቷን ህዝብ መብት ከልክለው ነስተው እንደሚገዙ፣ ሰብአዊ መብትን ረግጠው እንደሚገዙ፣ ዴሞክራሲን ደፍጠው እንደሚገዙ ይሄንን እኮ በደንብ ይረዱታል። ስለዚህ አሁን ያለው እኮ ትልቁ ችግር በዚህ በአፍሪካ ቀንድ እንግዲህ በጉልበትም ረግጦ በመግዛትም ይሁን አንፃራዊ መረጋጋት አምጥቻለሁ የሚል እኮ ሀገር የሚገዛው ኢህአደግ ነው። ስለዚህ ማንን ሌላ ይጥሩ? ሱማሌን ይጥሩ ደቡብ ሱዳን ኔ ጥሩ፣ ሱዳን ኔ ጥሩ፣ ኤርትራ ኔ ጥሩ። ችግር እኮ ነው ያለው። እንግዲህ ይሄው የኢህአዴግ መንግስት ስለሆነ ተቸግረው ያደረጉት ነገር እንጂ እኛ ካለን መረጃ ጂ ሰባት የምትሏቸውን እናገኛቸዋለን ያላቸው ትዝብት ለዚህ ለኢህአዴግ መንግስት፣ ጨርሶ ለማይሰማ ምክር ለማይቀበል እርዳታውን ብቻ የሚፈልግ የዚህ አይነት አስቸጋሪ የሆነ ስርአት በዓለም ውስጥ ብዙ ጊዜ እንደማያጋጥማቸው ነው የሚነግሩም። ስለዚህ እነዚህ አሁን ተጠርቶ ይህን ሙሉ ሰዎች እንደው ክብር አግኝተው ና ሙሉ እምነት በእነሱ ላይ ኑሯቸው የተጠሩ አድርገው ፕሮፓጋንዳ የምነዙበት አግባብ ለምናቀው ለትዝብት ነው የሚዳርጋቸው እንጂ ትዝብት የሚፈሩ ሰዎች ባለመሆናቸው ይህንን የፕሮፓጋንዳ ጉዳይ አድርገው ያስቸውታል እና በእውነቱ በዚህ ሀገር ላይ የፖለቲካ መተማመንን ማስረት በሀገሪቷ የፖለቲካ ሕይወት ላይ ብሔራዊ መግባባት ማድረስ ያልቻለ ለዚህም ዝግጁ ሆኖ ያልተገኘ አካል ይህንን ያህል ክብር አግኝቻለሁ ላሳካሁትና ላደላደልኩት ላመቻቸሁት ምክንያት ሆኖ ተጠርቻለሁ ብሎ ብናገር ከእውነታው የራቀ እንደመሆኑ እና ይሄ ኢትዮጵያ ተጠራች ብሎ እንደ ትልቅ ነገር አርጎ እንደው ዘመቻ በዚህ ላይ ፕሮፓጋንዳ መስራት በእውነቱ የሚያስተዛዝብ ነው ከማለት እንግዲህ ብዙም ጨምሮ አይኖረኝም። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለማብራሪያው በጣም አድርጌ አመሰግናለሁ። እሺ፣ ለሰጠኝ ዕድል አመሰግናለሁ።